يمهموزا في المياه لراس كمت جمرال በአንድ ወቅት የስልጣን ማዕከሉ የነበሩት እኚህ ሴት ስልጣናቸውን ለማስመለስ የተደረገ ፍልሚያ የሩዋንዳው ንጉስ ኪጌሊ አራተኛ እንደ ጎርጎሪዮስ አቆጣጠር በ1895 ሲሞቱም የንጉሱ ባለቤትና ህጋዊ ወራሽ ቢሆኑም ገለል እንዲሉ የተተበተበባቸውን ሴራ ለመበጣጠስ ታግሏል ሩዋንዳን በሚያስተዳድሩት የጀርመን ቅኝ ገዢዎችና የሩዋንዳ ስርዓታቸው ላይም ነፍጥ አንስቷል የግል ፍላጎታቸውን ለማሟላት ሲሉ የጀመ መሩት ትግል ግን የብሪታኒያ አስተዳደር ስር የነበሩት ኡጋንዳ፣ ሩዋንዳና የቤልጂክ ኮንጎ ቅኝ ገዢዎች ላይ ለመቀጣጠል አፍታም አልወሰደበት። ንግስቲቱ ተጽዕኗቸው መጠናከር የጀመረው ወዲያው ነበር ይላሉ፣ በኡጋንዳ ማኬሬሬ ዩኒቨርሲቲ የታሪክ ፕሮፌሰሩ ሟቡትሲያ ንዴቤሳ ሙሁሙዛ። ሕብረተሰቡን ያስተባበሩት መንፈሳዊ ሴቱን በመጠቀም ነው። ናያ ቢንጊ በሚል የሚታወቀውን ፈንጋጭ ስርዓት አምልኮ ተፋላሚዎቻቸውን ለማደራጀት ና የትግል መንፈሳቸውን ለማነቃቃት እንደ ሪዮት አለም ተጠቅመውበታል for uh, instilling courage. ምሁሙዛ የናያ ቢንጌ መንፈስ እንደሆኑ ምናልባትም ራሳቸውን ከምዕት ዓመታት በፊት የነበሩ ንግሥት መንፈስ አድርገው አቅርበዋል። በዚህ መንገድም እኚ አፍሪቃዊት አርበኛ በምስራቅ አፍሪቃ ቅኝ ገዢዎችን መገዳደር ብቻ ሳይሆን ለመፋለምም ደፍሯል። ስለ ንግሥት ምሁሙዛ የምናውቀው ኃይለኛ፣ ብልህና ባለ ግርማ ሞገስ እንደነበሩ ነው። ስለሳቸው ብዙም አይታወቅም። የሴቶች ታሪክ ከታሪክ መዝገብ ውስጥ ተሰርዞ ወጥቷል። ምክንያቱም ታሪክ የሚጻፈው ስልጣኑን በጨበጡት ኃይላት ነውና፣ በቃል የሚወረሰው ታሪክ ደግሞ አገልግሎቱ በወንዶችና በንጉሶች ነው። የኢምፔሪያል ቅኝ ገዢዎች ታሪክ ወንዶችን የሚገድል በአንጻሩም፣ አውሮፓን ከፍ ከፍ አድርጎ ሲያወድስ አፍሪቃን ደግሞ ያኮስሳል። ይህ ታዲያ በሴቶች ላይ ክፋቱ እጥፍ ድርብ ነው። ሴቶች አንድም አፍሪቃዊ በመሆናቸው በሌላም በሴትነታቸው ከታሪክ መዝገብ ይፋቃል ን የቅኝ ገዢዎች መዛግብት የምሁሙዛ ታጋዮች በአካባቢው የሚገኙ ወታደሮችን እንደተገዳደሩ ይጠቁማሉም። በስተ መጨረሻ ግን የንግስቲቱ ልዩ ምትሃታዊ ኃይል ዘመናዊውን ጦር መሳሪያ ሊቋቋሙ አልተቻለውም። በ1913 ብሪታንያውያን ንግስት ሙሙዛን አስረው ካምፓላ ከተማ ሜንጎ ውስጥ ወደሚገኘው ጦር ሰፈራቸው ላኳቸው። ከ30 ዓመታት በኋላ ሕይወታቸው እስካለፈበት ጊዜ ድረስም እዚያ ኖረዋል ዛሬ ብዛም በስፋት ባይታወቁም ታሪካቸው ግን ሊታወስና ሊነገርለት ይገባል ይላሉ ንደቤሳ። በዚያ ዘመን የነበረውን ስርዓት በመገዳደር የትግሉን ሌላ አቅጣጫ የሚወክለው በመሆናቸው ስለሳቸው ብዙ ሊነገር ይገባል። የዚያን ጊዜም ከብዙ ነገር መገለል የሚሰማቸው ሁሉ እምቢኝ ብለው እንዲነሳሱ የመነቃቃት አብነት ይሆናሉ። ንግስት ሙሁሙዛ ታሪካቸው በአፍሪቃ እምብዛም ባይታወቅ በራስ ተፈሪያን ንቅናቄ ውስጥ ግን ተካቷል። በዓለም ዙሪያም ጸረ የዘር መድሎ አገዛዝ ትንቅንቅ ተምሳሌት ተደርገው ይወሰዳሉ። ናያ ቢንጌ የተሰኘው ስርዓት አምልኳቸውም የራስ ተፈሪዎች ንቅናቄ ቅርንጫፉ ናያ ቤንጌ አካል መሆን ችሏል።